የፊታችን ጥቅምት 27 ቀን 2005 ዓ ም ለሚካሄደው የዩናይትድ ስቴትስ አጠቃላይ ምርጫ የሚደረገው ፕሬዝደንታዊ ፉክክርና ዘመቻ አካል የሆነው የእጩዎቹ ምክትል ፕሬዝደንቶች የፊት ለፊት ክርክር ትላንት ጥቅምት አንድ ምሽት ላይ ተካሂዷል። ዝርዝሩን ሰለሞን አባተ ይዟል። የአሁኑ የዩናይትድ ስቴትስ ምክትል ፕሬዝደንት ጆ ባይደን በሰነዘሩት ጠንከር ያለቃል የኦባማ አስተዳደር የሀገሪቱን ምጣኔ ሀብት መጠገኑን እንዲቀጥልበት የሪፐብሊካን ፓርቲውን ፕሬዚደንታዊ እጩ ምክትል ፓውል ራያንን ጨምሮ በተወካዮች ምክር ቤቱ አብላጫ መቀመጫ ያላቸው ሪፐብሊካን እንደራሴዎች ከጎዳናው ዞር እንዲሉ ጠይቀዋቸዋል። በማዕከላዊ ደቡብ ዩናይትድ ስቴትሷ ኬንተኪ ግዛት በአንድ አነስተኛ ኮሌጅ ውስጥ በተካሄደውና በቴሌቪዥን በመላ ሀገሪቱ በተሰራጨው ክርክር አሜሪካ ለገባችበት የኢኮኖሚ ድቀት ሪፐብሊካኑን ተጠያቂ አድርገዋል ባይደን ከሰማይ ድብ ያለ መስል ያንድዬ ያለ ከየት የመጣ ነው እንደሚል ሁሉ ስለዚህ እጅግ የከበደ የምጣኔ ሀብት ድቀት ይናገራሉ። ሁለት ጦርነቶችን በብድር እንድንዋጋ ድምጽ ከሰጠው ከዚህ ሰውዬ የመጣ ነው። ራያንም በበኩላቸው በሰጡት የአጸፋ ምላሽ ፕሬዚደንት ኦባማና የምክር ቤቱ አባላት የሆኑ ዴሞክራቶች በ2008 ዓ ም ወደ ሥልጣን በዘለቁ ጊዜ ያኔ ያሻቸውን ሊያደርጉ የሚያስችላቸው የአንድ ፓርቲ የበላይነት እንደነበረባቸው አስታውሰዋቸዋል። ያኔ የኢኮኖሚ ማነቃቂያው ካለፈ ምጣኔ ሀብቱ በአራት ከመቶ እንደሚያድግ አስተዳደሩ ለአሜሪካውያን ቃል ገብቶ ነበር። እያደገ ያለው ግን በአንድ ነጥብ ሶስት ከመቶ ብቻ ነው ብለዋል ሚስተር ራያን። በሌላ በኩል ደግሞ በውጭ ጉዳይ ፖሊሲ ላይ በተደረገው ክርክርም ባለፈው ወር ሊቢያ በነበሩት የአሜሪካ አምባሳደር ላይ የደረሰውን አደጋ እጅግ አሳዛኝ አጋጣሚ ነው ብለውታል ሚስተር ባይደን። ይህንን አድራጎት የፈጸሙ ለፍትህ እንደሚቀርቡና ጉዳዩን በጥልቀት እንደሚመረምሩ፣ ማንኛውም በወቅቱ የተሰራ ስህተትም እንደማይደገም ቃል ገብተዋል። የኦባማ አስተዳደር ቤንጋዚ ውስጥ በቂ የደህንነት ጥበቃ አላደረገም ሲሉ ሪፐብሊካኑ እጩ ምክትል ፕሬዚደንት በብርቱ የነቀፉ ሲሆን በወቅቱ የተፈጸመው የሽብር ጥቃት መሆኑን ለማመን እንኳ ፕሬዚደንቱ ሁለት ሳምንታት እንደፈጀባቸው ተናግረዋል። Our ambassador in Paris has a marine detachment guarding him. Shouldn't we have a Marine detachment guarding? አጀባላቸው የታጠቀ የአልቃይዳ ጋንታ እንዳለባት በምናውቃት ሊቢያ ያለው አምባሳደራችን ተመሳሳይ የባህር ወለድ ኮማንዶ ንዑስ ኃይል ጋሻ ጃግሬ ሊደረግላቸው አይገባም ነበርን? ቆንስላው ተጨማሪ የደህንነት ጥበቃ ኃይል ያስፈልገው እንደነበረ ፕሬዚደንት ኦባማ እንዳልተነገራቸው ባይደን ገልጸዋል። በኢራን የኒውክሌር መርሃ ግብር ላይ የኦባማ አስተዳደር ተአማኒነት በማጣቱ ምክንያት እስላማዊቱ ሪፐብሊክ አጉሯ ዘለል ወይም ማናለብኝ ባይሆናለች ሲሉ ሚስተር ራያን ተችተዋል። ባይደን ግን ዩናይትድ ስቴትስ ሀገራት እጅግ የጠነከሩና አቅም የሚያሳጡ ወይም አሽመድማጅ ማዕቀቦችን በኢራን ላይ መጣሏን ተናግረው የራያንን ክስ ውድቅ አድርገዋል። በሀገር ውስጥ ጉዳይ፣ በስራ አጥነት፣ በታክስ፣ በጤና ጥበቃ ጉዳዮች ላይ ያሏቸውን ልዩነቶች፣ በዓለም አቀፍ አጀንዳ ደግሞ የሱሪያ የጸጥታ ሁኔታ፣ አፍጋኒስታን ውስጥ የሚገኘው የአሜሪካ ሰራዊት ጉዳይና በአውሮፓውያን የዘመን አቆጣጠር በ2014 ዓ ም ለአፍጋናውያን አስረክቦ የመውጣቱ ነገር ከተነሱት ጉዳዮች መካከል በስፋት የተከራከሩባቸው ናቸው። የሐሙስ ምሽቱ የምክትል ፕሬዚደንትነት ቹ ክርክር የተካሄደው ባለፈው ሳምንት ከተደረገው የፕሬዚደንት ባራክ ኦባማና የእጩ ፕሬዚደንቱ ሚት ራምኒ ክርክር ወዲህ የሪፐብሊካኑ እጩ የመራጭ ድጋፍ ቁጥር እያሻቀ በመምጣቱ እየተነገረ ባለበት ወቅት ነው። የ69 ዓመቱ ዴሞክራቱ ጆ ባይደን ከ36 ዓመታት ልምዳቸው ጋር እጅግ የተካኑ ፖለቲከኛና የተሳለጡ ተሟጋች እንደሆኑ በስፋት ይታወቅላቸዋል። የ42 ዓመት ዕድሜው የዊስከንሰኑ እንደራሴ የሪፐብሊካን ፓርቲው እጩ ምክትል ፕሬዚደንት ፖል ራያን ደግሞ ከወግ አጥባቂዎቹ ሪፐብሊካን መካከል እየተነሱ እንዳሉ ኮከብ የሚቆጠሩ ሰው ናቸው። በምክትል ፕሬዝደንታዊ እጩዎቹ መካከል የተካሄደው እሰጥ አገባ የትናንትናው ብቸኛ ሲሆን ፕሬዚደንታዊ እጩዎቹ ግን ከሚቀሯቸው ሁለት ክርክሮች አንደኛውን የፊታችን ማክሰኞ ጥቅምት ስድስት ኒውዮርክ ውስጥ በስብሰባ አዳራሽ ከታዳሚዎች በሚቀርቡላቸው ጥያቄዎችና በሁለገብ ርዕሶች ላይ ያካሂዳሉ። ለምርጫ ዕለት የቀረው ከአራት ሳምንታት ያነሰ ጊዜ ነው።